በፈረንሳይዋ ካሌ ቀድሞ ጀንግል ተብሎ በሚጠራው የስደተኞች ጊዜያዊ መጠለያ አቅራቢያ በሚገኘው ዱን በተሰኘው ስፍራ በያዝነው ሳምንት አጋማሽ ላይ በሱዳንና በኤርትራ ስደተኞች መካከል የተፈጠረው የእርስ በርስ ግጭት ዱላን በመጠቀም ጭምር የተካሄደ እንደነበርና በዚህም በርካታ ስደተኞች ለከፋ የአካል ጉዳት ተዳርገው ወደ ሆስፒታል መወሰዳቸው ታውቋል። የግጭቱን ሁኔታ በተመለከተ ማብራሪያ እንዲሰጡን የካሌ ፖሊስ አስተዳደር ላቀረብኩላቸው ጥያቄ ምላሻቸውም በድምፅ ለመስጠት የማይችሉ መሆኑንና ለጥያቄ በጽሁፍ በላኩልኝ ምላሽ ላይ እንደገለጹት የስደተኞቹ የእርስ በርስ ግጭት የተነሳው እሮብ ምሽት ላይ ሲሆን ጸቡን በነጋታው ሐሙስ ድረስ መቀጠሉን አስፍሯል። በዚህም በጸቡ ላይ ተሳታፊ የነበሩ ስደተኞችን ዱላን መጠቀማቸውን ገልጾ በዚህም በርካታ ስደተኞች ለጉዳት መዳረጋቸውን አስታውቀዋል። የጸቡ መነሻም በተመለከተ ፖሊስ በጽሁፍ በላከው ምላሽ ላይ በግልጽ ባያስቀምጥም ሱዳናውያን ስደተኞች የኤርትራን ስደተኞች ተቃውመው የተነሳ ጸብ መሆኑን አስፍሯል። በዚህም በቁጥር ሰባት የሚሆኑ ሱዳናውያንና ሁለት ኤርትራውያን ስደተኞች ከፍተኛ ጉዳት ደርሶባቸው በእሳት አደጋ ተከላካይ ሰራተኞች እገዛ ካሌ ውስጥ ወደሚገኝ ሆስፒታል ለሕክምና እርዳታ መወሰዳቸውን ፖሊስ በምላሹ ላይ ገልጿል። ከተጎጂዎቹ መካከልም ከፍተኛ የሆነ የጭንቅላት ጉዳትና የክርን ስብራት ጉዳት ያጋጠማቸው እንደሚገኙበትም አስታውቋል። ይህንኑም የስደተኞች የእርስ በርስ ግጭት ለማስቆም ፖሊስ ጣልቃ የገባ መሆኑንና ከቆይታ በኋላም እልባት ያገኘ የሚመስለው የስደተኞቹ ጸብ በድጋሚ በመቀስቀሱ ፖሊስ አስለቃሽ ጋዝ ለመጠቀም መገደዱን አስታውቋል። በዚሁ የጸጥታ ማስከበር ተግባር ላይም ተሰማርተው ከነበሩ የጸጥታ ፖሊስ አባላት መካከልም በአራቱ ላይ ጉዳት እንደደረሰባቸውም ፖሊስ በላከው የጽሑፍ ምላሽ ላይ አስታውቋል። በካሌ በአሁኑ ወቅት ቁጥራቸው ወደ አራት መቶ ሀምሳ የሚጠጉ ስደተኞች የሚገኙ መሆኑ ሲታወቅ ከትላንት ጀምሮ የአካባቢው ሁኔታ የተረጋጋ እንደሆነም ታውቋል። ይሁንና ይህን መሰሉ የስደተኞች የእርስ በእርስ ጸብ ካሌ ለመጨረሻ ጊዜ ካስተናገደች ከአመት በላይ እንደሆናት ታውቋል። ለዲ ደብልዩ ለተጠናቀረው ዘገባ ሃይማኖት ጥሩህነ ነኝ፣ ከፈረንሳይ ፓሪስ።